እግዚአብሔር አምላካችን የተመሰገነ ይሁን። ይሄ የመለየት ሕይወትና በረከቶቹ የሚለውን ርዕስ እየቀጠልንበት ነው። ዛሬ አምስተኛ ተከታታይ ጊዜያችን ነው። የመለየት ሕይወት በጣም አስፈላጊ ሕይወት ነው። በክርስቲያን ሕይወት፣ በክርስቲያን ሕይወት ብቻ አይደለም፣ በዓለምም እንኳን በጣም አስፈላጊ ነገር ነው መለየት የሚባለው ነገር እና ስለ መለየት በምናስብበት ጊዜ እንደ መግቢያ ለዛሬው የምናገረው የጌታ መምጣት በተለይ በተቃረበበት ዘመን እና ጊዜ እኛ የመለየትን መንፈስ ማሳደግና በዚያ መመላለስ አለብን። አንዳንድ የጌታ ኢየሱስ ክርስቶስ ቃሎች ትዝ ይላችሁ እንደሆነ ጌታ ኢየሱስ ክርስቶስ በድጋሚ በሚመጣበት ጊዜ የሚሆኑትን ነገሮች ሲናገር በዛን ጊዜ ሐሰተኛ ነቢያትና ሐሰተኛ ሐዋርያቶች ይነሳሉ፣ እና አንዳንዶቹ እኔ ክርስቶስ ነኝ ይላሉ፣ አንዳንዶቹ እኔ ከሌ ነኝ ይላሉ እና ብዙዎችን ለማሳት ብዙ ነገሮችን ያደርጋሉ። እናንተ ግን ተጠንቀቁ ብሎ ቀጥታ ለደቀ መዛሙርቱ ነበር የሚናገረው። እና ደቀ መዛሙርቱ የጌታ የኢየሱስ ክርስቶስን ድምፅ ከሌላ ድምፅ የእግዚአብሔርን ቃል ከሌሎች ቃል እንዲለዩ ነበር ጌታ ኢየሱስ እየተናገረ ያለው። ስለዚህ የጌታ መምጣት በተቃረበበት ጊዜ እኛ እያንዳንዳችን ማን ነው የሚናገረው ምንን የሚለውን ነገር መለየትና መለየትን ህይወት ማሳደግ በጣም አስፈላጊ ነው። ባለፈው ሳምንት ይህንን ነገር ስንነጋገር የእውነትን መንገድ መከታተል በጣም አስፈላጊ እንደሆነ የመለየትን ህይወት ለመለማመድ አውዱን ማወቅ ከዓለም ጀምሮ ቤተ ክርስቲያን በቤት በሁሉ ነገር ማወቅ አስፈላጊ እንደሆነ ለመለየት የሚያስፈልጉ ባህሪያት ትህትና፣ በእግዚአብሔር ፊት በሰዎች ፊት እና ግልጽነት፣ ህብረታችን ከማን ጋር በምን አይነት ሁኔታ የሚለውን ነገር ሁሉ ስንመለከት ነበር። ዛሬ በዚሁ ጉዳይ ላይ አንዳንድ ነጥቦችን ከመናገሬ በፊት መለየት እንዴት በጣም አስፈላጊ እንደሆነ፣ አንደኛ ነገሥት ምዕራፍ 13 ላይ አንድ ታሪክ አስታውሳችኋለሁ። አንደኛ ነገሥት ምዕራፍ 13 ላይ ሁለት ስማቸው ያልተጠቀሱ ነቢያት አሉ። በጣም የሚገርም ነው። አለፍ አለፍ ብዬ ልጥቀስላችሁ። አሁን አንደኛ ነገሥት ምዕራፍ 13 ብሉይ ኪዳን ላይ እነሆም አንድ የእግዚአብሔር ሰው በእግዚአብሔር ቃል ከይሁዳ ወደ ቤቴል መጣ። ነቢይ ነው። ኢዮርብዓምም በቤቴል መሰዊያ ሰርቶ ንጉሱ፣ ካህን አይደለም፣ ንጉሱ እጣን እያጠነ በመሰዊያ አጠገብ ቆሞ ነበር። ስለዚህ ይሄ ነቢዩ ምን ብሎ ተናገረ? በመሰዊያው ላይ መሰዊያ ሆይ፣ መሰዊያ ሆይ፣ እግዚአብሔር እንዲህ ይላል፣ እነሆ ስሙ ዮስያስ የሚባል ልጅ በዳዊት ቤት ይወለዳል። ለዳዊት ቤት ይወለዳል እጣን የሚያጥኑብህን አንተን መሰዊያውን ማለት ነው የኮረብታ መስጎጃዎቹን ካህናት ይሰዋብሃል፣ የሰዎችንም አጥንት ያቃጥልብሃል ብሎ በእግዚአብሔር ቃል ጮኸ ይላል። ይሄ ነቢይ ነው እና መስዋዕት እያቀረቡ ነው። መሰዊያው ብዙ ነገር እየተሰዋበት ነው። ንጉሱ እስራኤላውያንን ያሳተበት ነው። ከዚያ ቁጥር ሶስት ላይ ስትመጡ በዚያም ቀን እግዚአብሔር የተናገረው ምልክት ይህ ነው ብሎ ነቢዩ ቀጠለ። እነሆ መሰዊያው ይሰነጠቃል፣ በላዩም ላይ ያለው አመድ ይፈሳል ብሎ ምልክት ሰጠ። ንጉሱም ኢዮርብአም የእግዚአብሔር ሰው በቤቴል ባለው መሰዊያ ላይ የጮኸውን ነገር በሰማ ጊዜ ኢዮርብአም እጁን ከመሰዊያው አንስቶ ያዙት ብሎ ሲናገር ልክ ሲናገር ከዚህ በፊት ያነበባችሁት እንዳላችሁ በሱም ላይ የዘረጋት እጅ ደረቀች ይላል ወደ ሱም ይመልሳት ዘንድ አልተቻለም። አሁን ንጉሱ ያዙት ብሎ ሲናገር እጁ እንደዚህ እንዳለ ቀረ። ወደ ራሱ ሊመልሰው ቢፈልግ አልቻለም። ስለዚህ የሆነ ነገር ሆኗል ማለት ነው። እግዚአብሔር ተአምር ሰርቷል። ስለዚህ የእግዚአብሔርም ሰው በእግዚአብሔር ቃል እንደሰጠው ምልክት መሰዊያው ወዲያው ተሰነጠቀ፣ አመዱም ከመሰዊያው ፈሰሰ። ንጉሱም የእግዚአብሔርን ሰው አሁን የአምላክን የእግዚአብሔርን ፊት ለምል ለምንልኝ እጄም ወደ እኔ ትመለስ ስለ እኔ ጸልይልኝ አለው። ወዲያው ንጉሱ ልቡን እንደ ለጊዜው እንደለወጠ ታያላችሁ። የእግዚአብሔርም ሰው እግዚአብሔርን ለመነ። የንጉሱም እጅ ወደ እሱ ተመለሰች፣ እንደ ቀድሞም ሆነች ይላል። ከዛ ይሄ እንደሆነ ቁጥር ሰባት ላይ ንጉሱ እግዚአብሔር መልእክት እንደላከ ገብቶታል። እጁ ተዘርግታ ቀጥ ብላ ነበር፣ አሁን ተመልሷል። ምን አለው? ቁጥር ሰባት ላይ ንጉሡም የእግዚአብሔርን ሰው ከእኔ ጋር ወደ ቤቴ ና፣ እንጀራም ብላ በረከትም እሰጥሃለሁ አለው። አሁን ነቢዩ የተናገረውን ስሙ። የእግዚአብሔርም ሰው ነቢዩ ንጉሡን የቤትህን እኩሌታ እንኳ ብትሰጠኝ ካንተ ጋር አልገባም፣ በዚያም ስፍራ እንጀራ አልበላም ውሃም አልጠጣም። እንጀራ አትብላ ውሃም አትጠጣ፣ በመጣህበትም መንገድ አትመለስ በሚል በእግዚአብሔር ቃል ታዝዣለሁና አለው። አሁን ንጉሱ እና ነቢዩ ህዝብ እየሰማ እየተነጋገሩ ነው። ስለዚህ ግብዣውን አልቀበልም፣ የቤትን እኩሌታ እንኳን ብትሰጠኝ። ምክንያቱም እግዚአብሔር አዞኛል፣ እዛ ሀገር አትብላ፣ አጠጣ፣ በመጣህበት መንገድ አትመለስ፣ በሌላ መንገድ ተመለስ ብሎኛል ብሎ ተናገረ። ያው ንጉሱ ኦኬ እንዳለ ነው የሚመስለው እዚ ጋ። በሌላ መንገድ ሄደ፣ ወደ ቤቴልም በመጣበት መንገድ አልተመለሰም ይላል። አሁን ከዚህ በኋላ ያለውን በደንብ ስሙ። ምናልባት ለህይወታችሁ ዘመን ጥሩ ታሪካዊ ነገር ይሆንላችኋል ብዬ ነው። ቁጥር 15 ላይ 11 ላይ በቤቴልም አንድ ሽማግሌ ነቢይ ይቀመጥ ነበር። ልጆቹም ወደ እሱ መጥተው በዚያ ቀን የእግዚአብሔር ሰው በቤቴል ያደረገውን ስራ ሁሉ ነገሩት። ደግሞም ለንጉሱ የተናገረውን ቃል ሁሉ ለአባታቸው ነገሩት። የሆነውን ነገር ነቢዩ ለንጉሱ የተናገረውን ነገር ነገሩት። አባታቸውም በማናቸው መንገድ ሄደ አላቸው። ልጆቹም ከይሁዳ የመጣው የእግዚአብሔር ሰው የሄደበትን መንገድ አመለከቱት። ልጆቹንም አህያውን ጫኑልኝ አላቸው። አህያውን በጫኑለ ጊዜ ተቀመጠበት፣ ከእግዚአብሔር ሰው በኋላ ሄደ። በአድባር ዛፍ በታች ተቀምጦ አገኘው እና ከይሁዳ የመጣ የእግዚአብሔር ሰው አንተ ነህን? አለው። እሱም እኔ ነኝ አለው። እሱም ከእኔ ጋር ወደ ቤቴና እንጀራም ብላ አለው። እሱም ከአንተ ጋር መለስና እገባ ዘንድ አይቻለኝም፣ በዚህም ስፍራ ከአንተ ጋር እንጀራ አልበላም፣ ውሃም አልጠጣም። በዚያ እንጀራ አትብላ፣ ውሃም አትጠጣ፣ በመጣህበት መንገድ አትመለስ በሚል በእግዚአብሔር ቃል ተብሎልኛል አለው። አሁን ይሄ ነቢይ ለንጉሥም የተናገረው፣ ለዚህም ለሽማግሌ ነቢይ የተናገረው አንድ አይነት ነው። አሁን የሽማግሌው ነቢይ የሚለውን ነገር ስሙ። እሱም የሽማግሌው ነቢይ እሱም እኔ ደግሞ እንዳንተ ነቢይ ነኝ። መልአክም እንጀራ ይበላ ዘንድ ውሃም ይጠጣ ዘንድ ካንተ ጋር ወደ ቤት መልሶ ብሎ በእግዚአብሔር ቃል ተናገረኝ አለው። ዋሽቶም ተናገረው። ከሱም ጋር ተመለሰ። በቤቱም እንጀራ በላ፣ ውሃም ጠጣ። አሁን በምድር ላይ ውሸታም ነቢያት ነበሩ፣ ድሮ አሁንም አሉ። ይሄ ነቢይ ዋሽቶ ነው። ይህን ሰውዬ እንጀራ ትብላ ውሃ ትጠጣ ተብያለው፣ በመጣህበት መንገድ እንዳትመለስ ተብያለሁ ብሎ ለንጉሱ ተናግሯል። ለሱም ተናግሯል። ይሄ ግን ዋሽቶ እና እንጀራ ብላ ውሃም ጠጣ። ምክንያቱም መልአክ ተናገረኝ ብሎ ነው የተናገረው። አሁን ቁጥር ሀያ ላይ ተመልከቱ። በማዕድ ተቀምጠው ሳሉ የእግዚአብሔር ቃል ወደ መለሰው ነቢይ ወደ ሽማግሌው ነቢይ መጥቶ ከይሁዳ ወደ መጣው ወደ እግዚአብሔር ሰው እግዚአብሔር እንዲህ ይላል በእግዚአብሔር አፍ ላይ አመፅሃል። አምላክም እግዚአብሔር ያዘዘን ትእዛዝ አልተቀበልክም። ተመልሰ እንጀራ አትብላ ውሃም አትጠጣ በባለህ ስፍራ እንጀራ በልተሃል ውሃም ጠጥተሃልና ሬሳ ወደ አባቶች መቃብር አይደርስም ብሎ ጮኸ። እንጀራም ከበላ ውሃም ከጠጣ በኋላ አህያውን ጫነለት። በመንገድ ላይ አንበሳ አግኝቶ ገደለው ይላል ይህን ሰውዬ ከዛ ታሪኩን በትቀጥሉ ምን ላስታውሳችሁ ነው፣ ይሄንን ቃል ያነበብኩላችሁ የመለየት መንፈስ የመለየት ሕይወት በጣም አስፈላጊ ነው። እግዚአብሔር የተናገረን እዚህ ቃሉ ላይ ካለ ማንም ነቢይ ከሰማይ ይምጣ ከምድርም ይምጣ ከኢትዮጵያም ይምጣ ከዩሮፕም ይምጣ ከኤሽያም ይምጣ፣ የእግዚአብሔር ቃል ከተናገረ ወደ ግራም ወደ ቀኝም ማለት የለብንም። የመለየት መንፈስ ማለት እንደዚህ ነው የሚሰራ። ይሄ ነብይ ነቢይ ነኝ ባለ ሰው ተሸወደ። እግዚአብሔር ያዘዘውን ነገር አላደረግም። ዋሽቶ ነው የተናገረው እና በኋላ በመንገድ ላይ አንበሳ ገደለው። በኋላ ነቢዩ ሄዶ እንደገና እዛ ነቢዩ ያለበት ሀገር እንደቀበረው ምዕራፍ 13 እስከ መጨረሻው ይናገራል። የመለየት መንፈስ በጣም አስፈላጊ ነው። ነገሮችን መለየት፣ አበጥረን መለየት። የምንሰማው ነገር የእግዚአብሔር ቃል ነው፣ የእግዚአብሔር ትእዛዝ ነው አይደለም፣ ህይወቴ፣ ባህሬ፣ ጸባዬ እንደ እግዚአብሔር ቃል ነው አይደለም የሚል ነገር በመለየት መንፈስ ነው የሚመጣው። የአንደበታችን ቃል፣ የፊታችን አጠቃላይ መግለጫ እና የእያንዳንዱ ቀን ጸባያችን እንደ እግዚአብሔር ቃል ነው አይደለም የሚል ነገር መለየት አለብን። መለየት በጣም አስፈላጊ ነው። ስለዚህ ለመለየት አስፈላጊ ባህሪያት የሚሉትን እየተናገርኩ ነበር። ትህትና፣ ግልጽነት እና በእግዚአብሔር ቃል መሰረት መኖር የሚሉትን ነገር ተናግሬያለሁ። ዛሬ እውነት ላይ የተመሰረተ ድፍረት የሚል ነገር እናገራለሁ። ቅድም ያነበብኩላችሁ ገላትያ ምዕራፍ ሁለት ላይ ሐዋርያው ቅዱስ ጳውሎስ ጌታን ተቀበለ። ሳውል የነበረው የታወቀ ስኮላር ነው። ጌታን ተቀበለ። ጌታ ለወጠው። ከዛ ከሐዋርያት ጋር ማገልገል ጀመረ። አንጾኪያ በመጡበት ጊዜ አንጾኪያ ነው። ሐዋርያት ሥራ ምዕራፍ 13ን ብታነቡ አንጾኪያ ከተማ ጳውሎስ፣ ኔጌር፣ በርናባስ የሚባሉ አስተማሪዎች፣ ሰባኪዎች ነበሩ። እዛ እየሰበከ በነበረ ጊዜ አንዳንድ የእግዚአብሔርን ቃል የማይከተሉ በዛን ዘመን አይሁድ አይሁድ አድራጊዎች የሚባሉ አገልጋዮች ነበሩ። ጁዳይዘርስ ነው የምንላቸው። አይሁድ አድራጊዎች ሰዎችን ከክርስትና እምነት ወደ አይሁድ እምነት ለመቀየር በጣም ከፍተኛ ጥረት ያደርጉ ነበር እና እነዛ ሰዎች አንጾኪያ ከተማ መጥተው ከዛም በፊት አንዳንድ ነገሮችን ያደርጉ ነበር። ግን አንጾኪያ ከተማ አሁን እዚህ ቁጥር አስራ አንድ ላይ ጴጥሮስ ወደ አንጾኪያ በመጣ ጊዜ ግን ፊት ለፊት ተቃወምኩት፣ ምክንያቱም ሊነቀፍ ይገባው ነበርና ብሎ ጳውሎስ ጽፏል። የሚገርም ነው። ጴጥሮስ ከጌታ ኢየሱስ ጋር ሶስት ዓመት ተኩል የነበረ ሰው ነው። ጴጥሮስ ከሐዋርያው ጳውሎስ በፊት አገልጋይ የነበረ ሰው ነው። እና ጴጥሮስ አንጾኪያ በመጣ ጊዜ ጳውሎስ ፊት ለፊት ነው የተቃወምኩት። በድፍረት እውነት ላይ የተመሰረተ ድፍረት ይዤ ተቃውሚዋለሁ፣ ምክንያቱም ሊነቀፍ ይገባው ነበር ብሎ ነው የተናገረው። አንዳንድ ሰዎች ይገርመኛል እኔ እውነትን በፊት ለፊት የምትናገሩ ከሆነ ኦ እነዚህ ሰዎች አበዙት፣ በጣም በጣም ልክ አይደሉም ምናምን ይላሉ። እውነትን በድፍረት መናገር አለብን፣ የእግዚአብሔር ቃል ስለሆነ አሁን ጳውሎስ ለዚህ ምልክታችን ነው። እንደገና ቀጥሎ ያለውን ቃል ብታየው ከያዕቆብ ዘንድ አንዳንዶች ከመምጣታቸው በፊት እሱ ከአህዛብ ጋር ይበላ ነበር አለ። ጴጥሮስ ከአህዛብ ጋር ይበላ ነበር። ጴጥሮስ በጣም አስገራሚ መገለጥን አግኝቶ ነበር። ሐዋርያት ሥራ ምዕራፍ 10 ላይ ብትሄዱ እግዚአብሔር ከሰማይ ልዩ ልዩ እንስሶች የነበሩበት ጥቅልል የሆነ ነገር ወደሱ አውርዶ ብላ ጴጥሮስ፣ ብሎ በራእይ ተናገረው እና አንዳች የሚያጸይፍ ነገር በልቼ አላውቅም አይሁዶች በምግባቸው ጽዩፎች ናቸው። እግዚአብሔር ምንድን ነው ያለው? እግዚአብሔር የቀደሰውን አንተ አታርክሰው፣ ተነስና ብላ ብሎት ነበር። ያንም መገለጥ ያየ ሰው ነው ጴጥሮስ። ግን እዚህ ጋር ምን እንደሆነ ነው ጳውሎስ የሚናገረው? እነሱ ከመጡ በኋላ በፊት ከአሕዛብ ጋር ይበላ ነበር። እነሱ ከመጡ በኋላ ከተገረዙት የነበሩትን ፈርቶ ወደኋላው በማፈግፈግ ከእነሱ ተለይቶ ነበር። ልክ አሁን አሁን ያሉ ሰዎች እንደዚህ አይነት ሰዎች የሞሉባቸው ዘመን ነው ያለ ነው። የውሸት ሕይወት ለመኖር ካዩት ጋራ እንዳዩት ለመሆን የሚፈልጉ ሰዎች አሉ። እዚህ ጋ የሆነ ነገር ሲያዩ ልክ ያንን ይመስላሉ። እዚ ጋ ደግሞ የሆነ ነገር ሲያዩ ልክ ያንን ይመስላሉ። ጴጥሮስ እንደዛ አይነት ሕይወት ነው የታየበት እና እንዳውም ቀጥሎ ሐዋርያው የሚናገረው ሌሎች አይሁዶች ደግሞ ከሱ ጋር ግብዞች ሆነዋል። እንደዚሁም በርናባስ ደግሞ ከነሱ ጋር ግብዝነት ከነሱ ግብዝነት ጋር ተወስዶ ነበር። ቁጥር 14 እኔ ግን በወንጌል እውነት መሰረት በትክክል አለመመላለሳቸውን ባየው ጊዜ፣ እኔ ለጴጥሮስ በሁሉም ፊት አንተ አይሁዳዊ ሳለ እንደ አይሁዳዊ ሳይሆን እንደ አሕዛብ አኗኗር ከኖርክ አይሁዶች እንደሚያደርጉት አህዛብ እንዲኖሩ ለምን ታስገድዳቸዋለህ? ብዬ ጠየቅሁት ይላል። አሁን እዚህ ጋ የጳውሎስን ሕይወት ስትመለከቱ በጳውሎስ ሕይወት ውስጥ አንድ የሆነ መርሆ ሲሰራ ነው የምታዩት። ምን አይነት መርሆ ነው ሲሰራ የምታዩት? የእግዚአብሔር ቃል የሚናገረውን የመኖር መርሆ። እዚህ ጋ እነ ጴጥሮስ ከአይሁዶች ደግሞ በርናባስ እንኳን በግብዝነት ተስበው የእግዚአብሔር ቃል የማይለው ነገር ሲኖሩ ነው የምታዩት። ይሄ ማመቻመች ነው የሚባለው። በክርስትና እውነት ማመቻመች ትክክል አይደለም። ሁሉን ነገር መስለን መኖር አንችልም። መስለን መኖር የተጠራ ነው ማንን ነው? ጌታ ኢየሱስ ነው። የሚያመቻምቹ ሰዎች ስናይ ልክ አይደላቸውም ማለት አለብን። ይህንን ለማለት የምንችለው እውነትን በድፍረት መናገር ስንችል ብቻ ነው። ማን ነው እዚህ ጋር እውነትን በድፍረት እየተናገረ ያለው? ሐዋርያው ቅዱስ ጳውሎስ ነው። በገላትያ ውስጥ የተጻፈው ክፍል በአገልጋዮች መካከል ስለነበረው የተምታታ ግልጽ ያልሆኑ ጉዳዮች ላይ ትክክለኛ እውነት በድፍረት ሲነገር ነው የምናየው። እና እኔ ለእናንተ መመክራችሁ ምንድን ነው፣ እነዚህን ነገሮች ስናይ በህይወታችን እውነት ነው ብለን የምንለውን ነገር በደንብ መረዳት አለብን እውነት ነው ብለን የምንኖርበትን ነገር ምክንያቱም ይሄ ቀልድ አይደለም፣ ህይወት ነው። ክርስትና ህይወት ነው። የዘላለም ህይወት ነው። በእውነት የማንኖር ከሆነ የምንጠየቅበት ህይወት ነው። ስለዚህ እውነት የሆነውን ነገር እርግጠኛ ሆነን ከያዝም በኋላ ከእውነቱ ውጭ የሆነውን ነገር ምን ማድረግ አለብን? ልክ አይደለም ብለን መፈረጅ አለብን። እና አሁን የሚቀጥለው ነጥቤ ላይ የማሳያችሁ በቁጥር 12 ላይ የተገለጠው እውነት በቁጥር 11 ላይ ለነበረው የተሰጠ ነገር ነው። አሁን ቁጥር 11 ጴጥሮስ ወደ አንጾኪያ በመጣ ጊዜ ፊት ለፊት ነው የተቃወምኩት። ምክንያቱም ከተገረዙት የነበሩትን ፈርቶ ድሮ ከአሕዛብ ጋር እየበላ የነበረው ሰውዬ አሕዛብም ወንድሞች ናቸው በጌታ በኢየሱስ ክርስቶስ ተለውጠው ነጮችም ወንድሞች ናቸው፣ ጥቁሮችም ወንድሞች ናቸው ይል የነበረው ሰውዬ አሁን አይሁዶች ሲመጡ ከእነሱ ጋር ህብረት የለኝም ነው ያለው። ይሄ ልክ አይደለም። የመለየት ህይወት ያለበት እውነትን በተመሰረተ የቆመ ህይወት አይደለም። ስለዚህ የጴጥሮስ ህይወት ግብዝነን ነበረበት። ሌሎችም ከሱ ጋር ግብዝ ሆነው ነበር። ለምንድን ነው ግብዝ የሆኑት? በወንጌል እውነት መሰረት በትክክል አይመላለሱም ስለነበረ ነው። በእግዚአብሔር ቤትና በእግዚአብሔር አገልግሎት ውስጥ በምንም አይነት መንገድ ውሸት እና ማስመሰል ግብዝነት የተባለው ነገር ተቀባይነት የለውም። ሰዎች ሊያጨበጭቡልን ይችላሉ፣ ሰዎች ሊያጨበጭቡልን ይችላሉ፣ እግዚአብሔር ግን ከኛ ጋር አይሆንም። ስለዚህ የምንናገረውን የምናስተምረውን በትክክል አለመኖር ግብዝነት ነው። ይህንን ነገር የተነገረው በድፍረት እና በግልጽነት ነበር። ድፍረት እና ግልጽነት እውነትን ይዞ ያዛልቃል። መሰረታዊ ለውጥንም ያመጣል። እ እኔ እኔ ብዬ መናገር ጥሩ አይደለም። በዚህ በ2006 2006 አካባቢ ነው በአለም ላይ በጣም ታዋቂ የሆነ አንድ መጽሐፍ ታትሞ ነበር። ያ መጽሐፍ ምንድን ነው የሚባለው? አላማ መር ህይወት ነው የሚባለው እና ያ መጽሐፍ ታትሞ ሰዎች ሁሉ በቤተክርስቲያን እንዳውም ያጠኑት ጀመር። እኔ ያን ጊዜ እንግሊዝ ሀገር ነበርኩኝ እና ሰማውኝ ይህን እንደውም አንድ ወዳጄ ፓስተር እንደዚህ አይነት መጽሐፍ ወጥቷል እና እኔ እንግሊዝኛውና አማርኛው አለኝ እና በቃ በጣም በጣም ቅርብ ወዳጅ ሆኖኛል መጽሐፉ ብሎ ልላክልህ ሁሉ ብሎኝ ነበር እና በእርግጥ እኔ አግኝቸው ነበር እና በጣም የሚገርመው ነገር ሀያ አምስት ሚሊዮን ኮፒ ተሸጧል መጽሐፉ እና በጣም ብዙ ቸርቾች፣ የክርስቲያን ድርጅቶች በየመድረካቸው ላይ መጽሐፍ ቅዱስን ጥለው አጥንተውታል እና እኔ በጣም ሾክድ ነው የሆንኩት። የመጀመሪያው የመጀመሪያው ገጽ ላይ ያለውን የመጽሐፉን አላማ ሳይ ይህ መጽሐፍ በእግዚአብሔር መንፈስ ያልተመራ እንዳውም ክርስቲያኖች ጭራሽ ሊያነቡት የማይገባው መጽሐፍ ነው ብዬ ደመደምኩ። ለምንድን ነው የደመደምኩት? ያየሁት ነገር ትክክል ስላልነበረ ነው እንግዲህ እኔ ማቀው ትክክል መጽሐፍ ቅዱስ ላይ ያለውን ነገር ምንድን ነው የሚለው ሰውየው መጽሐፉን ሲጽፍ እዚህ ሀገር ነው ያለው በጣም ቢሊዮነር ሳይሆን አይቀርም ምንድን ነው የሚለው እግዚአብሔር ሰዎችን ለተለያየ አገልግሎት ሲያቆም በአርባ ቀን ውስጥ ይቀርጻቸው ነበር ነው የሚለው የመጽሐፉ ዋና ዓላማ ነው እና ለምሳሌ አለ ኖህ አርባ ቀን ከሰማይ ዝናብ ወርዶ በአርባ ቀን መርከብ ውስጥ ቆይቶ ተለውጦ አገልጋይ ሆነ ይለ ነው እንዴ? መጽሐፍ ቅዱስ እንደዛ ነው የሚለው። አስራ ሁለት ሰላዮች አርባ ቀን የከነአን ውስጥ ገብተው ለመሰለል አርባ ቀን ሄደው ተለውጠው መጡ ነው የሚለው። እኔ አይንን እያሸሁ ማንበብ ጀመርኩ ምክንያቱም አስራ ሁለቱ ሰላዮች መካከል ሁለቱ ሰላዮች ከጠዋት ሲናገር ነበረ ፓስተር፣ ካሌብና ጆሹዋ ብቻ ናቸው እንሂድ እንውረስ፣ እግዚአብሔር ከኛ ጋር ይሆናል ያሉት። አስሩ ግን ምንድን ነው ያሉት? እኛ በእነሱ ፊት እንዳንበጣንን፣ እንደ እንጀራ ይበሉናል እነሱም መናገር አንችልም ነው ያሉት። እነዚህ ሰዎች ተለውጠው ነበር አልተለወጡም ነበር ብቻ ማት ጌታ ኢየሱስ ራሱ አርባ ቀን ጾሞ እንደተለወጠ ነው ጸሐፊ ያቀረበው። ይሄ ሙሉ ለሙሉ ምንድን ነው መጽሐፍ ቅዱስ አይደለም፣ ውሸት ነው። ስለዚህ እኔ መጽሐፍ መጽሐፍ ነበረብኝ የኢትዮጵያን ክርስቲያኖች እንዶ ለመታደግ እና መጽሐፉ ስራውን ሰርቷል። ያው መጽሐፍ ጽፌ ነበር ግን ምንድን ነው እምለው የምንናገረውን የምናስተምረውን በትክክል አለመኖር የመለየት ህይወት አለመኖሩ እኛም ሰዎችንም ይዘን እንድንጠፋ ያደርጋል። ብዙ ሰዎች ደስተኞች አልነበሩም። ግን እኛም የምንኖረው ሰዎች ደስ እንዲላቸው ሰዎች ደስ ስላላቸው ስላላላቸው አይደለም። አምላካችን እግዚአብሔር በምንወስደው አቋምና በምንኖረው ኑሮ ደስ ይሰኛል ወይ አያሰኘውም ወይ የሚለውም መመርመርና ማሰብ አለብን። ይህንን ደግሞ የምናውቀው መቼ ነው? የመለየት ህይወት በህይወታችን ውስጥ እንዲያድግ ራሳችንን ስንሰጥ ነው። ስለዚህ እውነትን በድፍረት የመናገር ኃይል ያስፈልገናል። ምናልባት መጻፍም ገላትያ ምዕራፍ ሁለት አስደናቂ የድፍረት እውነቶችን የድፍረት እምነት የታየበት ክፍል ነው፣ ማንበብ አለብን። የመጣውም እውነትን ከማወቅ የተነሳ ነው። እውነትን ካወቅን በኋላ ልክ እንደ እግዚአብሔር ቃል በእውነት መኖር አለብን። እውነትን ካወቅን በኋላ ወደ ግራም ወደ ቀኝም ዞር አንልም። በተረዳን እውነት መኖር አለብን ማለት ነው። ጌታ ይመስገን። እኔ አሁን እናንተን ምናልባት ወደፊት በህይወታችሁ በምትኖሩት ኑሮ የመለየት መንፈስ ከሌላችሁ ማንም ሰው ወደሚፈልገው አቅጣጫ ሊጎትታችሁ ይችላል። ማንም ሰው የመለየት ህይወት ግን ካላችሁ ቆም ብላችሁ ይሄ ነገር ልክ ነው ወይ፣ ልክ አይደለም ወይ፣ ይሄ ነገር እንደ እግዚአብሔር ቃል ነው፣ እንደ እግዚአብሔር ቃል አይደለም ወይ የሚለው መመርመር አለባችሁ። በመለየት ህይወት ውስጥ ከሚያስፈልጉ ባህሪያት አንዱ አሁን የምናገርበት እርስ በርሳችሁ መዋደድ ነው። አማኞች እርስ በርሳችን እንድንዋደድ እግዚአብሔር ይፈልጋል። እርስ በርሳችን የምንዋደድና እውነተኛ ፍቅር ካለን አንዳችን ለሌላችን ምኖች እንሆናለን። ጠባቂዎች፣ መከታዎች፣ መካሪዎች፣ መላሾች ልንሆን እንችላለን። ለሐዋርያቱ ጌታ ኢየሱስ ደጋግሞ የተናገረው ይህንን ነው። ዮሐንስ ወንጌል ምዕራፍ 13 ላይ እናንተ እርስ በርሳችሁ ብትዋደዱ ዓለም የኔ ደቀ መዛሙርት እንደሆናችሁ ያውቃል። ሐዋርያት 15 ቁጥር ሁለትም ላይ ልክ እንደዚሁ እውነተኛ ፍቅር ለሌላው እንደሚያስብ አገልጋዮች አማኞች አንዳችን ለሌላችን ማሰብ እንዳለብን በእርግጥ ስለ ፍቅር አንደኛ ቆርንቶስ ምዕራፍ 13 ከአንድ እስከ ስምንት ማንበብ በጣም አስፈላጊ ነው። የክርስቲያኖች ፍቅር ለጌታችን፣ የክርስቲያኖች ፍቅር ለሰዎች ሁሉ ማሳየትና በፍቅር መኖር አለብን። ስለዚህ ጌታን መውደድ አለመውደዳችንን፣ ጌታን የምንወድ መሆኑን በጌታ እውነትና በጌታ ፍቅር መቆም አለመቆማችንን ማወቅ አለብን። የእኛ እምነት ከሃይማኖት የተለየ ነው። እኛ ሃይማኖተኞች አይደለንም። እኛ ምኖች ነን፣ አማኞች ነን፣ አማኞች ነን። እምነታችን በክርስቶስ ኢየሱስ መስቀል ላይ መሰቀልና ሞቶ በመነሳት ላይ እየተመሰረተ ነው። ይህንን ያደረገው ጌታ ኢየሱስ እኛን ለማዳን ነው። በሱ ላይ ባለ እምነት ከኃጢአትና ከዘላለም ሞት ነፃ ወጥተናል። ክብር ለእግዚአብሔር ይሁን ግን ሞት የሚገባን ሰዎች የነበርን እግዚአብሔር ወዶ ካዳነን፣ እኛም ሌሎችን ሰዎች እርስ በእርሳችንም በመዋደድ መኖር አለብን። ሰዎችን የምንወድ ከሆነ ለሰዎች ዋጋ እንከፍላለን። በክርስቶስ ዓይን እናያቸዋለን። ስለዚህ በሰዎች ሁሉ ላይ ዝም ብለን ልንፈርድ አንነሳም። ልንረዳቸው፣ ከውሸት ልንመልሳቸው እንፈልጋለን። ቢያንስ ቢያንስ እንጸልይላቸዋለን። ስለዚህ የመለየት ህይወት በውስጣችን እንዲያድግ የምንፈልግ ከሆነ ለጌታ ለኢየሱስ ክርስቶስ እና ለእርስ በርሳችን ፍቅር ሊኖረን ይገባል። የሚቀጥለው ነጥቤ ነጥቦች እየተናገርኩ ነው ያለሁት፣ ለእውነት ዋጋ መክፈል አስፈላጊ ነው። ሐዋርያው ቅዱስ ጳውሎስ በኤፌሶን ምዕራፍ 4 ቁጥር 15 ላይ ነገር ግን እውነትን በፍቅር እየተናገርን በነገሮች ሁሉ ወደ እሱ ራስ ወደ ሆነው ወደ ክርስቶስ እንደግ ብሎ ይናገራል። እኛ እውነትን በፍቅር እየተናገርን እውነትን በፍቅር በመናገራችን የሚያስፈልገውን ዋጋ እየከፈል እንድንመላለስ ያስፈልጋል። እኔ እዚህ ጋር የጻፍኩት ማስታወሻዬ በመለየት ህይወት ባለጠግነት በመለየት ህይወት ባለጠግነት ለማደግ ከሚያስፈልጉ ነገሮች ውስጥ እውነትና እውነተኛነት አስፈላጊ ናቸው። ወገኖች ስሙኝ፣ እውነትና እውነተኛነት አስፈላጊዎች ናቸው። ክርስቲያኖች በመንፈሳዊነት ስም ውሸትም መናገር የለባቸውም። በምንም አይነት መንገድ ከእኔ መልእክት ጋር ሄዷል። ዛሬ ፓስተር ይናገር የነበረው ነገር ዘፀአት ምዕራፍ ሃያ ላይ ዘጠነኛውን አስርቱ ቃላት ነበር የሚናገረው። ዘጠነኛው አስርቱ ቃላት በሐሰት አትመስክር የሚል ነው። እና በሐሰት አትመስክር የሚለውን ባለፈው ሳምንት ጀምሮት ነበር። እና የአሁኑ ሳምንት ግን የተናገረው በዚህ በአለም ላይ ስምንት ሰዎችን ነው ያቀረቡ። ስምንት ሰዎች በእውነተኝነታቸው የተመሰከረላቸው ሰዎች። የመጀመሪያው የተናገረው ስለ ጆርጅ ዋሽንግተን ነው። ጆርጅ ዋሽንግተን የአሜሪካ ፕሬዚዳንት ነበር እና የሚያውቁት ሰዎች በሙሉ ሁል ጊዜ እውነት ይናገራል ብለው ነው ያሉት። አንድም ቀን ውሸት ተናግሮ ያውቃል ያሉ ሰዎች የሉ። ሁሉም የሚያውቁት ሰዎች በሙሉ የመሰከሩት እውነት በቃ እውነት እውነት እውነት እውነት በመናገር ነው ህይወቱን ያሳለፈው። ስለ ሴቶችም ተናግሯል አይደል? ስለ ሌሎች ወንዶችም ተናግሯል እና እውነትን ብቻ በመናገር የተመሰከረላቸው ሰዎች እንዳውም፣ አንዷ ፐርፔችዋ የተባለች ቱኒዚያ ውስጥ መስዋዕትነት ያው በክርስቲያንነቷ ወጣት ናት። በጣም ቆንጆ ወጣት የነበረች ልጅ ናት። ተይዛ ልትገደል ስትል ስለ ክርስቶስ ኢየሱስ ክርስቶስ ኢየሱስን መካድ አለብሽ በተባለችበት ጊዜ ነው እኔ ራሴን በሌላ መንገድ አልጠራውም። የምጠራው የማውቀውም ራሴን ምን በመሆኔ ነው ክርስቲያን በመሆኔ ነው። ክርስቲያን አይደለሁም ብዬ ለሌሎች ልናገር አልችልም። አባቷም እየለመናት፣ መንግስት እየለመናት በሰማዕትነት አልፋለች። እውነት በመንፈሳዊነት ስም ውሸት መናገር የለባቸውም ሰዎች። ለታዋቂነት ሲሉ ውሸት መናገር የለባቸውም ሰዎች። የእግዚአብሔር መልእክቱ ዓላማው፣ የነገሮች ሁሉ ፍጻሜ በእውነት ላይ የተመሰረቱ ናቸው። ውሸት የሚናገረው ሰዎች የሰይጣን ጓደኞች ናቸው። ምክንያቱም ሰይጣን አለ ጌታ ኢየሱስ ዮሐንስ 8 44 ላይ ውሸታም ነው ከመጀመሪያ ጀምሮ እና ነፍሰ ገዳይ ነው፣ ውሸታም ነው ከራሱ አመንጭቶ ውሸት ይናገራል ብሎ ነው ጌታ ኢየሱስ የተናገረው። እውነትን በመናገር ለእውነት የሚያስከፍለውን ዋጋ መክፈል ያስፈልገናል። እኛ እንድንነጋገር የተጠራ ነው እውነትን ነው። ድብቅ አጀንዳ ሊኖረን አይገባም። እውነትን መናገር የመለየት ህይወት አንዱ ገጽታ ነው። ከአንደበት የሚወጣው ነገር እውነት ነው፣ ውሸት ነው? ከአንደበት የሚወጣው ነገር ብለን ገና ከአንደበታችን ቃሉ ከመውጣቱ በፊት የመለየት ህይወት ሊኖረን ይገባል። እውነትን የሚናገሩ ሰዎች ውሸትን በፍጹም አይጨምሩ። እውነትን የሚናገሩ ሰዎች ነገሮችን ለማጋነን ወይም ለማጋጋል አይፈልጉም። እውነትን የሚናገሩ ሰዎች እንደገና ልናገረው፣ እውነትን የሚናገሩ ሰዎች ነገሮችን ለማጋነን ወይም ለማጋጋል አይፈልጉም። እውነት እውነት ነው፣ በቃ ግራም ቀኝም አይልም። እውነት እውነት ነው። እድሜም በተመለከተ ገንዘብ በተመለከተ ወይም ደግሞ ሰዎችም በተመለከተ እግዚአብሔርን በተመለከተ ሰዎች፣ እግዚአብሔር የሚከብር ይመስላችኋል? ውሸት። አሁን እኔ የሆኑ አገልጋዮች ሰምቻለሁ። እኔ የምጸልይለት ሰው ሁልጊዜ ይፈወሳል ያለኝ ሰው አለ። ጥሩ ነው፣ ጸልይና ሰው ይፈወስ። ግን እንደዛ ማለት የለበትም ሰው። እግዚአብሔር ጸልዬ እግዚአብሔር ፈወሰልኝ ነው፣ እኔ አይደለውም። ያዕቆብ አምስትን ብታነቡ ከእናንተ የታመመ ማንም ቢኖር ሽማግሌዎችን ይጥራና ይጸልዩለት የሽማግሌዎች ጸሎት ሰምቶ እግዚአብሔር ምን ያደርጋል? ይፈውሳል። ሽማግሌዎች አይደሉም ፈዋሾቹ ወይም ደግሞ ሐዋርያ እከሌ ራሱ እግዚአብሔር ነው የሚፈውሰው። እኛ ስራችን ምን ማድረግ ነው? መጸለይ ነው። እግዚአብሔር ይፈውሳል ወይም አይፈውስም፣ እሱ የራሱ የራሱ ውሳኔ ነው የራሱ ፈቃድ ነው። ስለዚህ እውነትን የሚናገሩ ሰዎች ራስ ወዳድነት ላይ አይመሰረቱም። ስለ እኔ ክብር ስለ እኔ ማንነት አልጨነቅም። እኔ እውነት የምናገር ከሆነ መልእክቴ ከየት ነው የመጣው? ከእግዚአብሔር ቃል ነው የመጣው እና ስለ ራሴ አላስብም። ከምንም ነገር በላይ ህይወታቸውን የሚሰጡት ለእውነት ነው። ይሄ ደግሞ ወደ ታላቅ የመለየት የህይወት እድገት ውስጥ ሰዎችን ያመጣል። በየመለየት ህይወት ኖሯችሁ እግዚአብሔር እንዲጠቀምባችሁ የምትፈልጉ ከሆነ አንድም ነገር ከእውነት ውጭ መናገር የለባቸው። አንድም ነገር መቼም የትም የትም የትም የትም እውነትን መናገር የእግዚአብሔር ሰዎችና አማኞች ዋና ምልክት ነው። ምክንያቱም አምላካችን እግዚአብሔር እውነት ስለሆነ ለእውነት ዋጋ መክፈል ጌታ ኢየሱስ እውነትን ለመናገር ነው የመጣው። ስለ ሰው ምንነት እውነት፣ ስለ እምነት ምንነት እውነት፣ ስለ እግዚአብሔር ቃል ምንነት እውነት ስለ ራሱ ስለ እግዚአብሔር እውነት ለመናገር ነው የመጣው። ስለ ሰው ጌታ ኢየሱስ ክርስቶስ ኃጢአተኛ መሆናችንን ግልጥ አድርጎን የተናገረው። ሲኦል ነው የምንገባው ጌታ ኢየሱስ ካላዳነ። ሰዎች በጣም ጥሩዎች ናቸው፣ ምንም ችግር ያጋጥማቸውም ብለን እንደ ሂማኒስቶች ልንናገር አንችልም። አንዳንድ አገልጋዮች አሉ እዚህ አሜሪካን ውስጥ ሰው በጣም ጥሩ ነው። በጣም በጣም የሆነ ፖቴንሻል ሁ የእናንተ ፖቴንሻል በጣም የተለያችሁ ናቸው ብላው ስቴዲየም የሚያክል ሰው የሚሰበሰቡ ሰዎች አሉ። እነዚህ ሰዎች ለምንድን ነው የሚሰበሰቡት? የሚፈልጉትን ነገር እንዲነገራቸው ነው። ጥሩ ናቸው እንዲባሉ ነው። ወንጌል ሰዎችን ጥሩ ናቸው ብሎ አያውቅም። ወንጌል ሰዎች መጥፎዎች ናቸው። ወንጌል የሚናገረው ሰዎች ለሞት ለሲኦል የታደሙ ናቸው ከሞትና ከሲኦል ሰዎች መዳን የሚችሉት ክርስቶስ ኢየሱስ በከፈለው ዋጋ ብቻ ነው ሰዎችን ጥሩ አድርጎ መጽሐፍ ቅዱስ አስቀምጦ አያውቅም። ሐዋርያው ቅዱስ ጳውሎስ ሮሚያ አምስትን አንብቡ በኃጢአታችንና በበደላችን ሙታን በነበርንበት ጊዜ እግዚአብሔር በጣም አስደናቂ በሆነው ፍቅሩ በክርስቶስ ኢየሱስ በኩል ምን አደረገን ወዶን ራሱን ሰጠልን በኃጢአታችን በበደላችን ሙታን ነን። ኤፌሶን ምዕራፍ ሁለት ያንን ነው የሚናገረው። እኔ ይህንን ሀሳብ ሳስበው፣ ምናልባት ዞምቢ የሚባሉ ሰዎች ፊልም አይታችሁ ታውቃላችሁ። የዞምቢ ፊልም ሰዎች በምድር ላይ የሚኖሩት ሙታኖች ናቸው። ልክ እንደ ዞምቢ ናቸው። እንደ ዞምቢ የሚያደርጉትን አቁም የነኩትን ግን ዞምቢ ያደርጋሉ። እንደዛ አይነት ነበር ንኛ ጌታ ኢየሱስ ክርስቶስ ዞምቢዎች መዳን አይችሉም። ያው ፊልሙ መዳን ይችላሉ ብሎ ከሆነ ተሳስቷል። ግን እንደዛ የነበርነውን ሰዎች እንድንድን ጌታ ኢየሱስ ክርስቶስ መስቀል ላይ ተሰቅሏል። ስለዚህ የእኛ ጥሪ በእምነት ለማደግ በእውነት መቆም ነው። ዓለም በውሸት ውስጥ ናት። እኛ ግን እውነትን በፍቅር መነጋገር አለብን። ዓለም የምታምነውና እየሄደች ያለችው በውሸት ግልቢያና በረራ ውስጥ ነው። እኛ ግን በእውነት መቆምና በእውነት ማደግ አለብን። እውነትን በተነጋገርንና እውነትን በኖርን ቁጥር የሚገርም ነገር በህይወታችን ይሆናል። በጸጋ እናድጋለን። ጌታ በብዙ መንገድና በብዙ ሁኔታ በሮችን ይከፍትልናል። የሚገርም ነው። እግዚአብሔር እግዚአብሔር ይመስገን። እውነትን በተናገርን ቁጥር የጌታ መጠቀሚያዎች እንሆናለን። በያለንበት ሁኔታ በጾታችን ደረጃ ይህንን ነው እኔ መጽሐፍ ቅዱስ ላይ እንደው እንድታስቡ የምፈልገው የመጨረሻው አረፍተ ነገር እዚህ መጨረሻው ስላይዱ ላይ ታዩ እንደሆነ የዳንኤልና የጓደኞቹ ህይወት ገና ወጣቶች እያሉ ያስመሰክረው ይህንን ነው እምቢ ለባቢሎን ንጉስ ምግብ ይሄ ጥሉላት ምግብ ነው የሚሉት በኦርቶዶክስ ድሮ ጥሉላት ምግብ የንጉሱ ምግብ አንበላም፣ ሽምብራና አተር እንበላለን። እምቢ ለንጉሱ ምግብ፣ እምቢ ለንጉሱ መጠጥ፣ እምቢ ለጣዖት አምልኮ፣ እምቢ ለሰዎች ጸረ እግዚአብሔርና የግል እምነት የእግዚአብሔር እምነት ጠላቶች ለሆኑ እምቢ ብለው ቆመው እሳት ውስጥ ተወርውረው ከእሳት ውስጥ የወጡ ናቸው። ለእውነት በምንቆምበት ጊዜ እሳት ውስጥ ገብተን መውጣታችን ብቻ አይደለም። እሳት ውስጥ ገብተን ያዳነን እግዚአብሔር ባለንበት ሀገርና ከተማ የነሱ አምላክ ከአማልክት ሁሉ እየተለየ ነው ብሎ አዋጅ እንዲነገር ያስደረግልናል። የመለየት ህይወት በጣም አስፈላጊ ነው። እነዚህ ሲድራቅ፣ ሚሳቅ፣ አብድናጎ የዳንኤል ጓደኞች እና ራሱ ዳንኤል በህይወታቸው በእያንዳንዷ የእውነት እርምጃ ላይ ቆመው ስለነበር በእያንዳንዷ እርምጃ ላይ እግዚአብሔር ስሙ ሲከብር፣ እንደውም የአሕዛብ ነገስታት ሲማረኩ፣ በጌታ እምነት ነው ህይወታቸው ያስመሰከረው። የሚቀጥለው ነጥቤ ለሰዎች ሁሉ መራራት የሚል ነው። አንዳንድ ሰዎች ሰዎችን ሲያስቡ ይህንን ነገር ስናገር ሰዎችን ሲያስቡ ሰዎች መላእክ ይመስሏቸዋል፣ መላእክቶች ይመስሏቸዋል። አሁን ቀደም ያለውን ጥቅስ አንብባችሁ ብትመለከቱ እዚህ በዚህ ኤፌሶ ምዕራፍ አራት ቁጥር ሰላሳ ሁለት ላይ ያለውን ቃል ምናልባት ከአዲስ ኪዳኑ ከራሱ ላይ አነብላቸዋለሁ። እዚህ ላይ ጽፌዋለሁ ብዬ ነበር። ምንድነው? አሁን ጽፌ አለሁ። ከዚህ ኤፌሶን ምዕራፍ አራት ጌታ መንፈስ ቅዱስ የገለጠልን ነገር የሚናገረው እንደዚህ ይላል። ከቁጥር 28፣ 29 ጀምሮ ለሰዎች ለሰሚዎች ጸጋን እንዲሰጥ ለማነጽም የሚጠቅም መልካም የሆነ እንጂ ምንም መጥፎ ቃል ከአንደበታችሁ አይውጣ። በደንብ ስሙኝ። ለቤዛነት ቃል የታተማችሁበትንም ቅዱሱን የእግዚአብሔርን መንፈስ አታሳዝኑ። ከእናንተም መራርነት፣ ንዴትም፣ ቁጣም፣ ጩኸትም፣ ክፉ ንግግርም ሁሉ ከክፋት ሁሉ ጋር ከናንተ ይራቅ። ቀጥሎ እርስ በርሳችሁ ደጎችና ርኅሩኆች ሁኑ፣ እግዚአብሔርን በክርስቶስ ይቅር እንዳላችሁ እርስ በርሳችሁ ይቅር ተባባሉ ይላል። በተለይ ቁጥር 32 የሚገርም ነው እናንተ እርስ በርሳችሁ ደጎች ሩሮዎች ሁኑ፣ አንዳችሁ ለሌላችሁ የምትራሩ ሁኑ። ለሰው ሁሉ ራሩ ነው የሚለው። እግዚአብሔር በክርስቶስ ይቅር እንዳላችሁ እርስ በርሳችሁ ይቅር ተባባሉ። በዚህ ክፍል ውስጥ የምንመለከታቸው ብዙ ባህርያት፣ የመለየት ሕይወት ውጤቶች ናቸው። የመለየት ሕይወት ሲኖረን መራራነት ከውስጣችን እንዲወጣ እናደርጋለን። የመለየት ሕይወት ሲኖረን ንዴት በህይወታችን ቦታ እንዳይኖረው እናደርጋለን። ቁጣ በህይወታችን ቦታ እንዳይኖረው እናደርጋለን። ጩኸት፣ ክፉ ንግግርም ሁሉ ከክፋት ሁሉ ጋር ከእኛ እንዲርቅ እናደርጋለን። እነዚህ እያንዳንዷ ነገር የመለየት ህይወት እድገት ውጤቶች ናቸው። እነዚህ እና ከአንደበታችን የሚወጣው ቃል ለማነጽ የሚጠቅም ቃል እንጂ የሚያፈርስ የሚያሸማቅቅ መሆን የለበትም። ከአንደበታችን የሚወጣው ቃል በመሆኑም ጌታ መንፈስ ቅዱስ እንዳናሳዝን መጠንቀቅ አለብን። እኛ መንፈስ ቅዱስ እንደ በውሸት እንደሚጠቀሙበት ሳይሆን እንደ እግዚአብሔር ቃል መንፈስ ቅዱስ እንደሚሰራ እናምናለን። መንፈስ ቅዱስ በህይወታችን ይሰራል፣ ይለውጠናል፣ ይመክረናል፣ ይመራናል፣ ይገስጸናል፣ ያስተምረናል፣ ለንስሐ ያዘጋጀናል፣ በተለያየ መንገድ ህይወታችንን ያንጻል። ስለዚህ እኛ መንፈስ ቅዱስን እንዳናሳዝን መጠንቀቅ አለብን መንፈስ ቅዱስን የሚያሳዝኑ ነገሮች አሁን እዚህ ጋር የተጠቀሱት ነገሮች ናቸው ለቤዛነት ቃል ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ በምን በመራራነት በንዴት በቁጣ በጩኸት በመሳሰሉት ነገሮች ስለዚህ ከአንደበታችን የሚወጣው ቃል የሚከተሉት ነገሮች እንዳይኖሩት መጠንቀቅ አለን። መራራነት፣ ንዴት፣ ቁጣ፣ ጩኸት፣ ክፉ ንግግር። በዚህ በምድር ላይ በምናልባት የዛሬ 15 ዓመት አካባቢ ከዚህ ከአሜሪካ የሄደ አንድ በጣም የታወቀ አገልጋይ ሲናገር የሰማሁት ነገር አለ በብዙ የሳይካትሪክ ሆስፒታሎች ማለት አእምሯቸው የተቃወሰባቸው ሰዎች ያሉባቸው ሆስፒታሎች፣ ብዙዎቹ የአእምሮ በሽተኞች የአእምሮ በሽተኛ የሆኑት ከቨርባል አቢዩዝ የተነሳ ነው ብሎ ነው የሚናገረው። ቨርባል አቢዩዝ ማለት የአንደበት ንግግር ጉዳት ነው። ሰዎች አንደበታቸው የሚናገረውን ነገር የማይጠነቀቁ ከሆነ የሌላውን ሰው አእምሮ ምን ያደርገዋል? ይጎዳዋል። ልጆቻቸውን የማትረባ የማይረባ ይሄ ምናምን ይቺ ምናምን ባላቸውን ሚስታቸውን የሚሉ ሰዎች አሉ። ይሄ ቨርባል አቢዩዝ ነው የሚባለው። እኔ ብዙ ሰዎችን አይምሮ ጎድቷል። ስለዚህ መንፈስ ቅዱስ እንደዛ አይነት ሰዎች እንድንሆን አይፈልግም የእግዚአብሔር ቃልም እና መጠንቀቅ አለብን ከአንደበታችን ከሚወጣው ቃል ኢትዮጵያ ውስጥ ያለው አንድ ሰው አንድ ግጥም ነግሮኛል ምንድን ነው የሚለው፣ ዱላና ድብድብ ቁስል ሁሉ ይድናል፣ የአንደበት ቁስል ግን ሁል ጊዜ ይኖራል እያንገበገበ የሚል አይነት ግጥም እና ስለዚህ በጣም መጠንቀቅ አለብን። የእግዚአብሔር ቃል የሚለው በተለይ ቁጥር ሰላሳ ሁለት የሁላችንን ህይወት የሚመረምር ነው ደግነትና ርኅራሄ እንድናሳይ ነው። እርስ በርሳችሁ ደጎችና ሩኅሮች ሁኑ። እርስ በርሳችሁ ደጎችና ሩኅሮች ሁኑ። ደጎችና ሩኅሮች ስንሆን ሰዎችን እንደ መላእክት አናይ። ሲሳሳቱ ለምን ተሳሳቱ ብለን አንልም። ሰዎች ናቸው ሊሳሳቱ ይችላሉ። ርኅራህ የሚያስፈልገው በዛ በስህተታቸው በችግራቸው፣ እንዴት ልርዳቸው የሚል አቋምና እምነት ላይ ነው የሚያመጣም። በጸሎት በምክር በትግስት በፍቅር ልንታገሳቸው ይገባል። ደግነትና ርኅራሄ የተቆራኙ አማኞች ባህርያት ናቸው። ርኅራሄ አለን ወይ ለሰዎች? ለሰዎች እናዝናለን ወይ ለአማኞች? በአጠቃላይ ለሰዎች ልጆች ርኅራሄ ሊኖረን ይገባል። እና እኔ እነዚህን ነጥቦች ብዙ ነገሮች ነው የዳሰስኩት ከተናገርኩ በኋላ ለሰዎች የመራራት ሁለተኛ ስላይድ ላይ ያለኝ የመጨረሻ የምመጣበት ሀሳብ የመለየት ህይወት እድገት መሰረት ምንድን ነው የሚለውን ነው። ሶስት ነገሮች እናገራለሁ። የመለየት ህይወት እንዳያችሁት ብዙ ነገሮችን ያካተተ ነው። የክርስቲያኖች ሁሉ ህይወት አንድ ገጽታ መሆን አለበት፣ መለየት የሚባለው ነገር። ግን ለመለየት ህይወት መሰረቶቹ ምንድን ናቸው? ሶስት ነገሮች አስቀምጫለሁ። እዚህ ጋር የመለየት ህይወት ሲኖረን መሰረቶቹ የሚሆኑት የመጀመሪያው የእግዚአብሔር ቃል ነው። የእግዚአብሔርን ቃል ስናጠና፣ የተማርነውን ስንኖርበት የመለየት ህይወት በትክክል ይኖረናል ማለት ነው። መድረክ ላይ ብዙ ጊዜ የእግዚአብሔርን ቃል እንድናነብ እንበረታታለን። ምክንያቱም የመለየት ህይወት እንዲኖረን ስለሚረዳን ነው። የእግዚአብሔር ቃል ፍጹም እውነት ነው። አሁን እዚህ ጋር ፍጹም እውነት የሚለውን አሳይቻለሁ። ምንድን ነው ብለን ነው የምንጠራው? አብሶሊዮት የሆነ ትሩዝ ነው የእግዚአብሔር ቃል። አብሶሊዮት ማለት ፍጹም ነው። የእግዚአብሔር ቃል ፍጹም እውነት ነው። ስለዚህ ማንኛውንም ነገር መመርመርና መለየት የምንችለው ከእግዚአብሔር ቃል ጋር አነጻጽረን። የእግዚአብሔር ቃል ፍጹም እውነት ከሆነ የምንሰማው የምናየው እና የሚደረገው ነገር ከእግዚአብሔር ቃል ጋር አብሮ የማይሄድ ከሆነ የእኛ አይደለም ማለት ነው። ፍጹም እውነት ነው። ነገሮችን ሁሉ መመዘኛ፣ መለያ፣ ማበጠሪያ ነው። እንደ እኛ ማንኛውንም ነገር የምናነጻጽረው ከእግዚአብሔር ቃል ጋር መሆን አለበት። ጸባያችንን፣ አመለካከታችንን፣ ምኞታችንን፣ ስሜታችንን ሁሉ የምንመረምረው በእግዚአብሔር ቃል መሰረት ሲሆን የመለየት ህይወት እንዲኖረን ያደርጋል። የመለየት ህይወት እንዲኖረን የመጽሐፍ ቅዱስ ትምህርት ቤት የግድ መግባት የለብንም። መጽሐፍ ቅዱስን ማንበብ ነው ያለብን። መጽሐፍ ቅዱስን ማንበብ አለብን። ሲነበብም መስማት አለብን። ለዚህ ነው ሁለተኛ ጢሞቴዎስ ምዕራፍ ሶስት ላይ ምን ተብሎ ተጽፏል? የእግዚአብሔርን ቃል ከልጅነት ጀምሮ አውቀሃል። ትምህርት ቤት ገብተሃል አይደለም የሚለው በማንበብ የእግዚአብሔርን ቃል አውቀሃል። ስለዚህ ልክ እንደ እግዚአብሔር ቃል ኑር። የእግዚአብሔር ቃል ደግሞ ምንድን ነው የሚያደርገው? ይገስጻል፣ የተጣመመውን ያስተካክላል፣ ለጽድቅ ኑሮ የሚያስፈልገውን ትምህርት ያስተምራል። በጣም በጣም አስደናቂ ነው። ሰው ፍጹምና ለበጎ ስራ የተዘጋጀ እንደሆነ ያደርጋል። የእግዚአብሔርን ቃል ማወቅ በጣም ጠቃሚ ነው። ሁለተኛው የመንፈስ ቅዱስ ሙላት ነው። አንዳንድ ሰዎች እኛ በመንፈስ ቅዱስ የማና የማናምን ይመስላችኋል። እኛ በመንፈስ ቅዱስ በደንብ ነው የምናምነው። የእግዚአብሔር ሶስተኛ አካል ነው መንፈስ ቅዱስ። አብ ወልድ፣ መንፈስ ቅዱስ። መንፈስ ቅዱስ የማይለውን አንል። መንፈስ ቅዱስ የሚለውን እንላለን። መንፈስ ቅዱስ የሚያኖረውን ኑሮ እንኖራለን። በመንፈስ ቅዱስ ስም አናጭረብርም፣ አኗሽ በመንፈስ ቅዱስ ስም። መንፈስ ቅዱስ እውነት ነው። ስለዚህ ምንድን ነው የእኛ እምነት? በመጽሐፍ ቅዱስ መሰረት ሰው ጌታ ኢየሱስን ሲቀበል በመንፈስ ቅዱስ ይጠመቃል። ከዛ በኋላ ደህንነት አግኝቶ በሕይወት ዘመኑ በሙሉ በየቀኑ መንፈስ ቅዱስ መሞላት አለበት። ሰው በየቀኑ መንፈስ ቅዱስ መሞላት አለበት። የመንፈስ ቅዱስ ሙላት ያስፈልገናል። የመንፈስ ቅዱስ ሙላት ሲኖር ውሸትን ከእውነት የመለየ ጸጋ በውስጣችን ያድጋል ማለት ነው። የጌታ ቃል ወደ ልባችን የሚመጣው የመንፈስ ቅዱስ ሙላት ሲኖረን ነው። በተለያየ ፈተና፣ ውጣውረድ ችግር ውስጥ ስንገባ የጌታ ቃል ለመጽናናት በልባችን ውስጥ ብልጭ የሚልልን አንዳንድ ጊዜ ዝማሬም በመንፈስ ቅዱስ አማካኝነት ነው። ስለዚህ ህይወታችን እውነት እንዲሆን የሚያደርገው መንፈስ ቅዱስ ነው። የመንፈስ ቅዱስ ህልውና በህይወታችን ውስጥ መገለጡና በመኖሩ የመለየት ህይወት እድገት ዋና መሰረት ነው። ሶስተኛው እውነተኛ የጸሎት ህይወት። እንደ እግዚአብሔር ቃል የሚጸልዩ ሰዎች በእግዚአብሔር መንፈስ የሚመሩ እንደ እግዚአብሔር ቃል የሚኖሩ ናቸው። እግዚአብሔር ይመስገን። እነዚህን ሶስት ነገሮች እንድትይዙልኝ ይፈልጋሉ። የእግዚአብሔር ቃል፣ የመንፈስ ቅዱስ ሙላት፣ እውነተኛ ጸሎት የመለየት ህይወት እድገት ውስጥ ያስገባናል። ስለዚህ የመለየት ህይወት አላችሁ ወይ እናንተ በይሄንን እንደ መደምደሚያ እየተጠቀምኩበት ነው። ምሳሌ ምዕራፍ አምስት ላይ አንብበናል ባለፈው። የመለየት ህይወት እንዲኖረን እግዚአብሔር እንደሚፈልግ እና ጸሎታችን ምን ይሁን መዝሙር 119 ቁጥር 25 125 ላይ እኔ ባሪያ ነኝ እንዳስተውል አድርገኝ ምስክርነትን አውቃለሁ። አንድ እውነተኛ አማኝ እውነተኛ አማኝ መሆኑን መርምሮ በመንፈስ ቅዱስ ከተረዳ በኋላ የጌታ መንፈስ ቅዱስ እውነት በውስጡ እያደገ የመለየት ስጦታ በውስጡ እያዳበረ እውነትን ከውሸት እየለየ ሰይጣንን እንዳመለካከቱ እና እንዳስተሳሰቡ አንተ ሰይጣን ልክ አይደለህም እያለ እውነትን ግን እያጎላ የመኖር ህይወት የሚኖረው ሰው የመለየት ህይወት ሲኖረው ነው። እግዚአብሔር በመለየት ህይወት ይሙላችሁ፣ በመለየት ጸጋ ያሳድጋችሁ። እንደዛ ከሆነ ለዘራችሁ ሁሉ ለዘርማን ዘራችሁ ሁሉ ጠቃሚዎች ያደርጋችኋል። የእግዚአብሔር መጠቀሚያዎችም ትሆናላችሁ። አሁን ቀጥሎ የመጨረሻውን መዝሙር እንዘምራለን። ቁጥር 38 ነው የምንዘምረው። ቁጥር 38 በእምነት እኖራለሁ ጌታዬን አውቃለሁ። ስንደመድም የመጥሩ የመደምደሚያ መዝሙር ሆኖ አግኝቼዋለሁ። የተስፋዬ ጋቢሶ መዝሙር ነው። በእምነት እኖራለሁ ከምድር በላይ ቢሆን ከሰማይም በታች መግባት መውጣታችንን ዘወትር ተመልካች እንደ ኢየሱስ ያለ ማንን አገኛችሁ? የሕይወት ዋስትና ቤዛም ይሆናችሁ በእምነት ኖራለሁ ጌታዬን አውቃለሁ፣ የኔን ጽኑ አምባ ተጠልዬዋለሁ። ወጀቡን ሳልፈራ ታግዬ ረታለሁ፣ የክብር ሽልማቴን ከእጁ እረከባለሁ። ቁጥር 38 ከአንድ ቁጥር ጀምረን እንዘምራለን። ቁጥር ሰላሳ ስምንት ነው። እሺ ከአንድ ዘምረን እንዘምራለን።